ናሬቲቭ ድርሰት። ሰዎች ሲመጡ እመለከታለሁ። ተመለከተ፣ መመልከት፣ ይመለከታል። አዲስ ቦርሳ ለመግዛት ወደ ገበያ ሄዳለሁ። አምስት ብር ያህል ስጠኝ። ምን ያህል ይፈልጋሉ? ቤቱ ተሸጠ። ተሸጠ፣ መሸጥ፣ ይሸጣል። በኪስ ምን አለ? አቶ ከበደ ሲናገር ራሱን ይዳብሳል። ዳበሰ፣ መዳበስ፣ ይዳብሳል። አባቴ የነገረኝን ረሳሁ። ረሳ፣ መርሳት፣ ይረሳል። በሁለት ወይም በሶስት ሰዓት ና፣ ወይም ወይስ። አቶ አለሙ እቃ ለመግዛት ወደ አቶ ከበደ ሱቅ ሄደ። በአቶ ከበደም ሱቅ ብዙ ጥሩ ነገሮች ነበሩ። አቶ አለሙ ለጥቂት ደቂቃዎች ከተመለከተ በኋላ አንድ ቦርሳ ለመግዛት ፈለገ። አቶ አለሙ አቶ ከበደን ይህ ቦርሳ ምን ያህል ይሸጣል? ብሎ ጠየቀው። አቶ ከበደም አምስት ብር ከ ሀምሳ ሳንቲም ነው ብሎ መለሰለት። አቶ አለሙ ገንዘቡን ለመክፈል ኪሱን ቢዳብስ ገንዘቡን እቤቱ እንደ ረሳው አወቀና ሐሙስ ወይም አርብ መጥቼ እወስደዋለሁ ብሎ ሄደ። ጥያቄዎች አቶ አለሙ ምን ለመግዛት ወደ ሱቅ ሄደ? አቶ አለሙ ማን ሱቅ ገባ? በአቶ ከበደ ሱቅ ውስጥ ምን ነበር? አቶ አለሙ አቶ ከበደን ምን ጠየቀው? አቶ አለሙ ቦርሳውን ለመግዛት መቼ እመለሳለሁ አለ? በሳምንት ውስጥ ያሉትን የቀኖች ስም ንገረኝ። This is the end of Unit 13.